መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሃውስ የተባለው ዓለም አቀፍ ድርጅት የ2016 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ በአፍሪካ ሀገሮች የኢንተርኔት ነጻነት በመገደብ አንደኛ ስትሆን ከ65 የዓለም ሀገሮች ደግሞ በአራተኛ ደረጃ ነጻነትን ገዳቢ ሀገር ተብላለች። ቻይና በዓለም የኢንተርኔት ነጻነትን በመገደብ አንደኛ ናት። ፍሪደም ሃውስ ዋሽንግተን ዲሲ በሚገኘው የጉግል መሥሪያ ቤት ሪፖርቱን ይፋ ሲያደርግ የተገኘችው ጽዮን ግርማ ነበረች። ተከታዩን ዘግባለች። ፍሪደም ሃውስ በትላንትናው ዕለት ይፋ ያደረገው ፍሪደም ኦን ዘ ኔት 2016 የተሰኘው የኢንተርኔት ነጻነት ሪፖርቱ በዓለም ላይ የኢንተርኔት አፈና እየጨመረ መምጣቱንና ጥናት ከተደረገባቸው 65 ሀገራት ውስጥ 35 በመቶ የሚሆኑት የኢንተርኔት ነጻነት የሌለባቸው 29 በመቶ የሚሆኑት ደግሞ በከፊል ነጻነት ያለባቸው ሲሆኑ ነጻነት ያለባቸው 24 በመቶ ብቻ ናቸው ብሏል። አብዛኞቹ ሀገራት የኢንተርኔት ምርመራና አፈናን እያጠናከሩ መጥተዋል ይላል ሪፖርቱ። በፍሪደም ሀውስ ሪፖርት መሰረት ትልቁን ቁጥር የያዙት ሀገራት በኢንተርኔት ነጻነት ገዳቢነታቸው ቀዳሚውን ስፍራ እንደሚይዙ የተቀመጠ ሲሆን በዚህም 88 ነጥብ የተሰጣት ቻይና ከዓለም ሀገራት የኢንተርኔት ነፃነትን በመገደብ አንደኛ ሆናለች። ቀጥሎ ሶሪያ 87 ነጥብ በማግኘት ሁለተኛዋ የኢንተርኔት ነጻነት ገዳቢ ሀገር ስትሆን፣ ኢራንም እንዲሁ 87 በመቶ በማምጣት ሶስተኛ ደረጃ ላይ ተቀምጣለች። 83 ነጥብ የተሰጣት ኢትዮጵያ ከዓለም ሀገራት የኢንተርኔት ነፃነትን በመገደብ አራተኛዋ ሀገር ሆናለች። ከአፍሪካ ደግሞ ፍጹም ነፃነት የሌለባት አንደኛዋ ሀገር ሆናለች። የፍሪደም ሀውስ ፕሮግራም ማናጀር እና የአፍሪካ ጉዳዮች የጥናቱ ቡድን መሪ ማይ ትራንግ በኢትዮጵያ ያለውን የኢንተርኔት ነጻነት ሁኔታ ፍሪደም ሀውስ በተደጋጋሚ ሲያጠና መቆየቱን ጠቁመው አሁን ሁኔታዎች እጅግ እየባሱና አፈናውም እየተባባሰ መምጣቱን ይናገራሉ። ጥናቱ የሰሜን አፍሪካ ሀገራትን እንደማያካትት አክለው የገለጹት ማይ ጥናቱ ካካተታቸው 12 የሰብ ሳሃራን አፍሪካ ሀገራት ኢትዮጵያ የመጀመሪያዋ የኢንተርኔት ነጻነት አፋኝ ሀገር ሆናለች ብለዋል። በኢትዮጵያ የኢንተርኔት ሽፋኑ እጅግ በጣም አነስተኛ እንደሆነ የገለጹት ማይ፣ ይህም የኢትዮጵያ መንግስት ባለው ፖሊሲ ምክንያት የቴሌኮሙኒኬሽን ኢንዱስትሪው በሞኖፖሊ በመንግስት መያዙ ነው ብለዋል። ኢትዮጵያ ውስጥ የኢንተርኔት አገልግሎት ለማግኘት ለሚፈልግ ሰው ሽፋኑ በጣም የተወሰነ ነው። ሳንሱር ወይም የቅድመ ምርመራው እጅግ የሰፋ ነው። በተለይ የተቃዋሚና ነጻ የዜና ውጤቶች እንዲሁም ትችት የሚያንጸባርቁ ዘገባዎች በአጠቃላይ በአመዛኙ ሳንሱሩ ይካሄድባቸዋል። ስለዚህ በዚህ ባለፈው ዓመት ውስጥ በኦሮሚያ ተቀስቅሶ የመንግስትን አምባገነን ፖሊሲዎችና የሰብአዊ መብቶች ረገጣዎችን የተቃወሙ ሌሎችን በርካታ ቡድኖች እየተቀላቀሉበት የምናውቀውን የኦሮሞ ንቅናቄን በሚመለከቱ ዘገባዎች ላይ ሳንሱር እየበረታ መጥቷል። የኢንተርኔት ሽፋን ባለባቸው ቦታዎች ዋጋው እጅግ በጣም ውድ መሆኑን የጠቀሱት ማይ ይህን ሁሉ አልፈው የሚጠቀሙ ተጠቃሚዎች እንደ ዋትሳፕ ቫይበርና ፌስቡክ የመሳሰሉ አፕሊኬሽኖች በተፈለገ ጊዜ ይዘጋባቸዋል። ከዛም አልፎ ደግሞ ተጠቃሚዎች ለስር ይዳረጋሉ፣ ቀሪዎቹም በፍርሃት ውስጥ ናቸው ብለዋል። ሪፖርቱ በአውሮፓውያን አቆጣጠር ከሰኔ 2015 እስከ ግንቦት 2016 ያለውን የ12 ወራት ጊዜ የዳሰሰ እንደሆነ ገልጸው ከዛ በኋላ በኢትዮጵያ የታወጀው የስድስት ወር የአስቸኳይ ጊዜ አዋጅ ሁኔታውን አባብሶታል ብለዋል። አሁን ያሉ ሁኔታዎች መንግስቱ በአስቸኳይ ጊዜ አዋጁ ላይ ካስቀመጣቸው የብሔራዊ ጸጥታ ስጋት ሲል ከሚገልጻቸው ጉዳዮች ጋር የሚያያዙ ናቸው። አዋጁ መንግስቱን ሀሳብን የመግለጽ ነጻነትን፣ የመሰብሰብ ነጻነትን እንደማንኛውም የኢንተርኔት ነጻነትን እንደሚጨፈልቅ ፈቃድ የሚሰጠው ነው። የሞባይል ስልኮች ተጠቃሚዎችና መልእክትን ለመለዋወጥ ይጠቀሙባቸው የነበሩ ቁልፍ መገናኛዎችን ለመዝጋትም የሞባይል አገልግሎትን ማቋረጥ እንዲችል አዋጁ ለመንግስት ፈቃድ ይሰጣል። አሁን እንደተረዳ ነው ደግሞ በማህበራዊ መገናኛዎች ላይ ማንኛውም መንግስትን የሚተቹ መልእክቶችን ማውጣትን የሽብር ፈጠራ ተግባር አድርጎ የአስቸኳይ ጊዜ አዋጁ ደንግጓል። እንዲህ አይነት እንቅስቃሴዎች ወደ እስር ቤት ሊያስወረውሩ ይችላሉ። ሁኔታው በጣም አሳሳቢ ነው። በኦሪገን ዩኒቨርሲቲ የዶክትሬት ጥናቱን በመስራት ላይ የሚገኘው ና ከኢንተርኔት ነፃነት ጋር በተያያዘ በርካታ ጥናቶችን ያደረገው እንዳልካቸው ኃይለ ሚካኤል እንዲህ ያሉ ጥናት መደረጋቸው ሀገሮች ያላቸውን የነጻነት ደረጃ ለይቶ ለማወቅ ጠቃሚ ነው ይላል። እንደዚሁም በኢንተርኔት ነጻነት ማጣት ምክንያት ተጎጁ በርካታ ሰው ነው ይላል። ኢትዮጵያ ውስጥ እንግዲህ የቴሌኮሚኒኬሽን ኢንዱስትሪው በመንግስት ቁጥጥር ስር ስላለ የመንግስትን ስልጣን የያዙ ሰዎች ሰዎች በስልክ ተደዋውሎ የሚያወሩትን ነገር ሊሰሏቸው ይችላሉ። በሪፖርቱ ላይ እንደተመለከተው እንግዲህ የኢትዮጵያን ኢንፍራስትራክቸር ወይም ደግሞ የቴሌኮሚኒኬሽን መሰረተ ልማት አውታሮች በሙሉ ስለተቆጣጠረ ገበያው ሌላ ሶስተኛ አካል ያለበት ስላልሆነ ሁሉም የሚፈልገውን ነገር በሙሉ ማድረግ የሚችልበት ሁኔታ ፈጥሯል ማለት ነው። መንግስት እንደፈለገ ዜጎችን የሚሰልልበት፣ መንግስት ብቻም ሳይሆን ግለሰቦችም ወይም ሀብቱና ንብረቱ አቅም ያላቸው ሰዎች ሶስተኛ ሰዎች ላይ የፈለጋቸውን አይነት ስለላ ማድረግ እንዲችሉ የሚያደርግ ሁኔታ ፈጥሯል። ነው ቴሌኮሙኒኬሽን ኢንዱስትሪ በመንግስት ብቻ ወይም ደግሞ በአንድ ሞኖፖል ብቻ መያዙ አንዱ ጎንዮሽ ሳይዱ ይሄ የጎንዮሽ ውጤቱ ነው ማለት ነው። ኢትዮጵያ የማህበራዊ ድረገጾችን በማገድ ማህበራዊና ፖለቲካ ይዘት ያላቸው ጽሁፎችን፣ በተለይ መንግስትን የሚተቹ ይዘት ያላቸው ጽሁፎችን በማፈን እንዲሁም የኢንተርኔት አምደኞችንና ጸሐፍትን በማሰር እነርሱን የሚቆጣጠር አፋኝ ሕግ በማውጣት ነጻነት የሌለባት ሀገር ናት ብሏታል ፍሪደም ሀውስ። የፍሪደም ሀውስን ሪፖርት በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ደውለን ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን።